ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ በቅንብሩ አብረናችሁ እናመሻለን። የተለያዩ ዘገባዎችና የተመረጡ ሙዚቃዎች የሚደመጡበት የምሽቱ መርሃ ግብር ተጀመረ። 125ኛውን የአድዋ ድል ለመዘከር 125 ወጣት ተጓዦች ወደ ሰሜን ኢትዮጵያ የእግር ጉዞ ከጀመሩ ሰነባበቱ። ተጓዦቹ ከሰሞኑ ደሴ ከተማ በደረሱ ጊዜ ደማቅ አቀባበል ተደርጎላቸዋል። በሰሜን ኢትዮጵያ አካባቢ የጸጥታ ስጋት ቢኖርም ጉዞቸውን በስኬት ለማጠናቀቅ መዘጋጀታቸውን በስምንተኛ ዙር ጉዞ በማድረግ ላይ የሚገኙ ተጓዦች ተናግረዋል። መስፍን አድራጌ ቀጣዩን ዘገባ ልኮልናል። 125 ተጓዦችን አካተው 125ኛውን የአድዋ የድል በዓል ለመዘከር ጥር ዘጠኝ የተነሱት የጉዞ አድዋ ስምንተኛ ዙር የእግር ተጓዦች ደሴ ከተማ ሲገቡ ደማቅ አቀባበል ተደርጎላቸዋል። ጉዞው ከወትሮ በተለየ ዓለም አቀፍ የጤና አገራዊ ጸጥታ ስጋቶች በሚስተዋሉበት ወቅት ነው የሚካሄደው። ይህ የአድዋ ተጓዦችን የሚያሳስባቸው አይመስልም። ከአስተባባሪው ያሬድ ሹመት መግለጫ ለመረዳት እንደተቻለው ሀገራችን ኢትዮጵያ አሁን ያለችበት ወቅታዊ ሁኔታ እንደዚሁም በዓለም ላይ ያለው የኮቪድ ወረርሽኝ ሁኔታ ጉዞችን ላይ ቀጥተኛ የሆነ አሉታዊ ተጽዕኖ አለው። ትግሉን ያበረታዋል ማለት ነው። ትግሉ በረታ ማለት ለአድዋ ቀረበ ማለት ነው። በእኛ እምነት አድዋ ትግል ስለሆነ አድዋ ድል ከመሆኑ በፊት ትግል ነው። እኛ ድሉን ነበር እስካሁን የምናከብረው። አሁን ደግሞ በትግሉ መሀልም የማለፍ አጋጣሚዎች ተፈጥረዋል። ስለዚህ ወኔ የሚጠይቅ ስለሆነ የበለጠ ዋጋ ማስከፈሉን ይጨምረዋል እንጂ በዚህ የተነሳ እናቆመው እናቋርጠው ብለን የምንቆምበት አለመሆኑን የምናሳይበት ዘመን ነው። በጣም በሚገርም ሁኔታ ተመዝጋቢውም ተጓዥም ካለፉት ካምና ከነበሩት ዓመታት በሙሉ ዘንድሮ እንደው ሰው አይኖረን ብለን ስንዘጋ ጭራሽ የሰውም የተጓዡን ቁጥር መጨመሩ ስታይ ምን ያህል ለኢትዮጵያ በኢትዮጵያዊነት ለኢትዮጵያ ዋጋ ላለው ነገር መሰለፍ የሚችል ሰው መኖሩን የሚያሳይ ነው ለመታገል በትግሉ ስለማለፍ የወሰኑ የቆረጡ ብዙ ጀግኖች ያሉባት ሀገር መሆኗን የሚያሳይ ነው። በመንግስትና በህወሓት መካከል የተካሄደው ጦርነት ከተገባደደ በጣት የሚቆጠሩ ወራት ነው ያለፉት። አሁንም ግን በአካባቢው ለደህንነት የሚያሰጉ አጋጣሚዎች ሊፈጠሩ ይችላሉ የሚሉ ወገኖች አልጠፉም። ሰሜኑ የሀገራችን ክፍል በትግራይ በመንግስትና ትግራይን በሚያስተዳድረው አካል መካከል በተፈጠረው ጦርነት በተፈጠረው ግጭት እኛ የምንሄድበትም ቦታ ወደዛ በመሆኑ ስጋት መፈጠሩ አልቀረም። ግን ህዝቡም ደግሞ ምን አይነት ሁኔታ ውስጥ ነው ያለው? ችግር እያየ ነው። እንደ ኢትዮጵያዊነት የትግራይን ህዝብ የኢትዮጵያ አንድ አካል አድርጎ አይቶ ችግሩን መከራውን እስከ ዛሬ ስናስቸግረው ስለኖርን እንደ የትኛውም ኢትዮጵያዊ በአካባቢው ስናልፍ እያበላ እያጠጣ እያስተናገደ አልጋውን እየለቀቀ የሚያሳድረን ነው። እንደ ሁሉም ኢትዮጵያዊ ስናስቸግረው የኖር ሕዝብ ያለበትን ችግር አብረን መካፈል አለብን። ስጋቱን መስጋት አለብን እንጂ ፈርተን መቀመጡ ሳይሆን ሄደን በትክክል ያለውን ሲናሪዮ በትክክል ያለውን ተጨባጭ ሁኔታ አይቶ ለሕዝብ ማሳወቅ ድምፅ መሆንም በራሱ ቀላል ነገር አይደለም። ያሬድ ከአሜሪካ ድምፅ ሬዲዮ ጋር በነበረው ቆይታ እንዳስረዳው ጦርነቱ በተካሄደባቸው የሰሜን ኢትዮጵያ አካባቢዎች የሚ የሚኖሩ ወገኖች ሰብአዊ ድጋፍ እንዲደርሳቸው ስራዎች ይሰራሉ። በእኛ እምነት የምንንቀሳቀስበት የምንሄድበት ቦታ በሙሉ አድዋን የሚዘክር እንዲሆን ከህዝብ ጎን ሆነን ደግሞ ህዝቡ ምን ችግር ነው የገጠመው ብለን በማየት ይህንን ቃለ መጠይቅ በምንሰጥበት ማግስት በጣም ትልቅ ግዙፍ ብሔራዊ ንቅናቄ እንጀምራለን። የእርዳታ ማሰባሰብ ተግባር በየመጣንበትም መንገድ ደሴን ጨምሮ በሁሉም ቦታዎች ላይ ኃላፊነት አደራ እየሰጠን የመጣ ነው። ከሰኞ ጀምሮ ከግሎባል አሊያንስ ጋር ጥምረት ፈጥረናል። በየነጋ የእርዳታ ማሰባሰብ ተግባር እናከናውናለን። በዚህ የተነሳም በአፋጣኝ የእርዳታ ስራዎችን ሰርተን ጦርነት የተካሄደበት ቦታ ሰብዊ ቀውስ ሁል ጊዜም ሁሉም ቦታ ላይ ያጋጥማል። ስለዚህ ይህንንም መድረስ አለብን ብለን ስለምናምን በዛ እየሰራን ያለ ነው። የዘንድሮ የአድዋ ድል በዓል ትልቁ ተልእኮ የአድዋ ውለታ ግዴታም ስላለብን ሰባዊ ሰብዊ ተልቋችንንም አንድ ላይ ከታሪክ መዘከሩ ጎን ለጎን አድርገን ትልቅ ግብ አድርገን ነያዝ ነው 140157 ሰዎችን አጥክቶ 2126 ኢትዮጵያ ኢትዮጵያውያንን ለሞት የዳረገው የኮሮና ቫይረስም ሌላው የጉዞቸው እክል መሆኑ አልቀረም። የኮቪድ ወረርሽኝ ጥንቃቄ የሚፈልግ ጉዳይ ስለሆነ ምርመራ አካሂደን ከተጓዦች መካከል አምስት ልጆች ተገኘባቸው ቫይረሱ። ስለዚህ እነሱ አስራ አምስት ቀናት ተለይተው እንዲቀመጡ ተደርጎ ሕክምናዎች እንዲወስዱ ተደርጎ ከቫይረሱ ሙሉ ለሙሉ ማገገማቸው ከተረጋገጠ በኋላ ወደ ጉዞ መልሰው እንዲቀላቀሉ አድርገናል። ይሄ ከዚህ ቀደም ከነበሩ በተለየ መንገድ ከህዝብ ጋር ያለን ግንኙነትም ያው ግደባ አለው በዛም። ስለዚህ እንቅስቃሴያቸው ላይ በተወሰነ መንገድ አንዳንድ የምናደርጋቸው ለህዝብ መሀል ላይ የምናደርጋቸውን ኢንተራክሽኖች ቀነስ አድርገናል። በጤና ሙያ የተሰማሩትና ተጓዦቹን በሙያቸው እያገዙ አድዋን እየዘከሩ ከሚንቀሳቀሱት መሀል አንዷ ሀብል አሸናፊ ናቸው። በመንገዳቸው ሊያጋጥማቸው የሚችሉ የጤና እክሎችን ከባልደረቦቻቸው ጋር በመሆን የመከላከልና የማከም ስራ ይሰራሉ። የተለየ ያጋጠምን ነገር ሆነ መክፈል መላቅ መቋጠር እጣቶች ላይ ምናምን ስለሚ ነው የእሱ ችግር ነው እንጂ ያ ላይ ችግር የለም። ሌላም ጤና ባለሙያዎች አሉ። የመጀመሪያ ህክምና እርዳታ እየሰጠናቸው ነው። የምንቋቸው የተሟላ ኪቶች ይዘናል። የመጀመሪያ ህክምና እርዳታ መስጫ ኪቶች አሉ። ለድንገተኛ ህመሞች ማስታገሻ የሚሆኑ መድኃኒቶች ይዘናል። ከዛ በተጨማሪ ሆስፒታሉ የጤና ጣቢያ የሚያስፈልግበት ሁኔታ ቃል ጠቢያ እስካሁን አላጋጠመም ባልሆነም በርግጥ አቅራቢያ ወደሚገኙ በጉዞአችን ካጋጠሙን ችግሮች ይልቅ መልካሙ ነገር ይበልጣል ይላሉ ባለሙያዋ። ወይ የተረሳ ፋሽን ሆኖ ያለፈበት ነገር ሳይሆን መቼ ሊሆን አይቀፋ ነገር መሆኑን ያየ ነው። መሬት እየሳሙ ልል እያሉ እየመረቁ እግዚአብሔር በመንገዳችሁ ከተላችሁ አላህ ይጠብቃችሁ እያሉ እየለመኑልን፣ እያመሰገኑ እንዲ እናረጋለን አይዟችሁ፣ በርቱ እያሉን እናቶች አባቶች ከመቀነታቸው ፈትተው ውሃ ካልገዛም ብለው የሚገለገሉ ሁሉ አሉ እና መቼም ቢሆን ኢትዮጵያኛት እንደማይጠፋ የሚያሳይ ነገር ነው። በጣም ከፍተኛውን አቀባበል ነው የሚደረግለት። የተጓዥ ቡድኑ አባል ወጣት ቴዎድሮስ ዳኛቸውም ጉዞ በአግባቡ ያልተነገረለትን አድዋን እየተሻለ እንዳውቀው ረድቶኛል በማለት ነበር የገለጸው። የታሪክ ተማሪ አይደለሁም ታሪክ አዋቂ አይደለሁም። ነገር ግን ያው ታሪክን አገር ውስጥ ስትኖር ታሪክን ማወቅ ስላለበት አድዋ የሚለው ነገር አገር ውስጥ ሲከበር እያለሁ የመንግስት መስሪያ ቤቶች የተዘጉ የአድዋ ድል በዓል ምናምን የተባለ ያው ሲከበር እሰማ ብዙ ጊዜ እያለሁ። ግን አድዋ ማለት ምን ማለት እንደሆነ ስለሆነ በደንብ ስትሪውን አላውቀውም። ያው ዝም ብሎ አንዳንድ ጊዜ ከአንዳንድ መጽሄቶች ምናምን ቀንጨብ የሚሉ ነገሮችን እንጂ ማነቦ ይህን ያክል ዲፕሊ የሆነ እውቀቱ የለኝም። ስለዚህ ሁሉ ጊዜ በየአመቱ ሲጓዙ ሳይ ውስጤን በቃ ይሄ አገራዊ ኢትዮጵያዊ ሆኜ ይህን ነገሮች ማ ማወቅ አለብኝ ሀገሬን ታሪክ በማለት ይህን ታሪክ ለማወቅ ደግሞ ያው ወደዚህ ተሳታፊ ለመሆን ዘንድሮ ተቀላቅያለው። አድዋ የአፍሪካ ድል የሚል መሪ ሀሳብ ያነገበው የዘንድሮ ጉዞ መቋጫውን በሰሜናዊ ምስራቅ ታንዛኒያ ኪሊማንጃሮ ተራራ ላይ ያደርግ ያደርጋል እንደ ጉዞ አስተባባሪ ያሬድ ሹመቴ ጉዞዎችን ዋና መሪ ሀሳብ አፍሪካ የአድዋ ድል እንደ ማለታችን ሁሉ የአፍሪቃ ህብረትን ሰንደቅ ዓላማ በጉዞችን ላይ አካተናል ከዛ ተጨማሪ ደግሞ በየአመቱም ሊደጋገም በሚችል ሁኔታ ለመጀመሪያ ጊዜ ዘንድሮ የአድዋ ድል በዓልን በአፍሪካ የመጨረሻው ከፍታ ቦታ ላይ ለማክበርና ዛ መታሰቢያም እንዲሆን የአድዋን ምስል መፈክራችንን የአፍሪካ ህብረትን ሰንደቅ ዓላማ እንደዚሁም የኢትዮጵያን ሰንደቅ ዓላማ ይዘን የአፍሪካ የመጨረሻው ጫፍ የሆነው ኪሊማንጃሮ ተራራን የመውጣት እዛም ሞጥቶ ሰንደቅ የማውለብለብ ስነስርዓት በዘንድሮ ዝግጅት ላይ አካተናል። ይህም ደግሞ የአፍሪካ ሚዲያዎችን ለመሳብና በቀጣይ ዓመታት ሌሎች አፍሪካውያን በዚህ ጉዞ ላይ ተሳታፊ እንዲሆኑ ጥሪ ለማድረግ እና የበለጠ አፍሪካዊ መልክ እንዲኖረው ለማድረግ ያሰብንበት ስለሆነ ዘንድሮ ለየት የሚለው ትልቁ ነገር በአፍሪካ ደረጃ የመጀመሪያው መደላድል የሚፈጥር በር የሚከፍት ዝግ ድርጅት ወይም መሪ ሀሳቦች ያካተቱበት ነው ተጓዦቹ በአድዋው ጦርነት በሶስት አውደ ግንባር በመሳተፍ ብቸኛ የሆኑት የወሎው ንጉስ ሚካኤል ያሳነጹትን ቤተ መንግስትን ጨምሮ በደሴ ከተማ የሚገኙ ታሪካዊ ቦታዎችን ጎብኝተዋል አንድ ሺ አስር ኪሎ ሜትር የሚዘልቀው ጉዞ በአርባ ስድስት ቀናት የሚጠናቀቅ ሲሆን እንደ አስፈላጊነቱ ከጸጥታና ከሌሎች ጉዳዮች ጋር በተያያዘ የሚታጠፉ ቦታዎች ሊኖሩ እንደሚችሉ ታውቋል ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ የሚተላለፍ የአዲሱ ትውልድ ድምፅም ነው። የብሔራዊ መግባባትና ሰላም ግንባታ እቅድ አካል መሆኑ የተነገረለት በጎነት ለአብሮነት የተባለ የወጣቶች መርሃ ግብር ከሰሞኑ ይፋ ተደርጓል። በመርሃ ግብሩ ከአስር ሺህ በላይ ለሚሆኑ ወጣቶች የሚሰጠው ስልጠና ወጣቶች የራሳቸውን ስራዎች ለመፍጠር የሚበጁ ብልሃቶችን እንደሚያገኙበት ተስፋ ተጥሏል። ናኮር መልካ በጎነት ለአብሮነት ስልጠና መርሃ ግብር ላይ ከ10 ሺህ በላይ የኢትዮጵያ ወጣቶች በመጀመሪያው ምዕራፍ በ19 ዩኒቨርሲቲዎች ውስጥ እየሰለጠኑ እንደሚገኙ የሰላም ሚኒስቴር ሰላም ግንባታ ዳይሬክተር ጀኔራል ወይዘሮ አስማ ርዲ ተናግረዋል። ይህ መርሃ ግብር የብሔራዊ መግባባትና ሰላም ግንባታ ዕቅድ አንዱ አካል ሲሆን የበጎ ፈቃድ አገልግሎት ብቻ ላይ ያተኮረ አይደለም ሲሉም አብራርተዋል። ወይዘሮ አስማ የበጎ ፈቃድ ስራ እርስ በርስ ለመተዋወቅ ራሳቸው ለመገንባት ራሳችንን በሂደቱ ለማወቅ ሌላውንም ሀገራችን ያላትን የተለያዩ የአብሮነት ውሴቶች ለማወቅ ይደግፋል። መፍት ኢትዮጵያዊ አንዱ ውሴቱ ነው። ያለውን ነገር ገንዘብ ብቻ አይደለም የሚሰጠው ህይወት፣ መተባበር፣ አብሮ መኖር፣ ተካፍሎ መብላት ሌላውም በችግር ጊዜም በደስታ ጊዜም ደግሞ ተራፉና ተደጋግፎ መኖር ኢትዮጵያዊ አንዱ ባህላችን ነው። ይህንን ኢትዮጵያዊ ማንነት ሰፋ ባለ ሁኔታ ነው እየተገበርን ያለ ነው ማለት ነው። ይህ ትምህርታዊ ፕሮግራም የበጎ ፍቃድ አገልግሎት ስምሪቱ የቅድመ ዝግጅት አካል ነው። እነዚህ ልጆች በተለያየ የሙያ መስክ ተመርቀው ግን ለአንድም አመትና ከዛ በላይ የሆነ ረጅም ጊዜዎች ውስጥ ምንም አይነት ስራ ሳይዙ ቤተሰባቸው ጋር ውጭ ያሉ ድርጅቶች ወጣቶች አራት ወሳኝ የሆኑ ክህሎቶችን በአርባ አምስት ቀናት ከወሰዱ በኋላ ካደጉበትና ከሚያውቁት ማህበረሰብ ወደማያውቁት የኢትዮጵያ ሌላኛው ስፍራ በመሄድ ለአስር ወራት የበጎ አገልግሎት ይሰጣሉ ብለዋል ወይዘሮ አስማ። ይሄም የሆነበት ምክንያት ሲሉ እንዲያስረድተዋል። አንደኛው የአካል ብቃት ነው፣ ፊዚካል ኢንቴሊጀንስ የምንለው። አርባ አምስት ቀን ስልጠናችን ላይ ዳይሊ ጠዋት ጠዋት ስፖርት ይሰራሉ። ያ የአካል ብቃታቸው ላይ የራስ የሆነ አስተዋጽኦ ይኖረዋል። ሌላው ክህሎት ደግሞ ካልቸራል ኢንቴሊጀንስ የምንለው ነው። የተለያዩ ብሄር፣ ብሄረሰቦችና የተለያዩ ባህሎች ያሉባት ሀገር ነች። በሌላ ባህል፣ በሌላ ሃይማኖት፣ በሌላ ብሄር ውስጥ አብሮ ተቻችሎ እንዴት መኖር ይቻላል የሚለውን ይህንን ያዳብራሉ ብለን እናስባለን። ሌላው ኢሞሽናል ኢንቴሊጀንስ ነው። የተለያየ ይደግፋቸዋል ብለን የምናምናቸውን ስልጠናዎች ይሰጣቸዋል ማለት ነው። ሌላው ስፕሪቹዋል ኢንቴሊጀንስ ነው። የተለያየ የእምነትም ያላት ሀገር ነች። ኢትዮጵያና ማንኛውም እምነት ሰላምን ነው የሚሰብከው፣ አብሮ መኖርን ነው የሚሰብከው፣ መረዳዳትና መደጋገፍ ነው የሚሰብከው እና ለራስ እምነት ክብር መስጠት እና በእምነት መኖርን። ሁለተኛው ደግሞ ለሌሎች እምነት ክብር መስጠት እና መከባበርን መልመድ አለባቸው ነው። እነዚህን አራት ሎሎቶች ያዳብራሉ። አርባ አምስት ቀን ስልጠና በኋላ ለአስር ወር የተለያዩ የሀገሪቷ ክፍሎች ላይ ነው ሚሄድ። እነዚህ ወጣቶች ካደጉበት ሌላ ቦታ እንዲሄድ የተፈለገበት ዋናው ምክንያት ወጣቱ ራሱንና ሀገሩን አውቆ ራሱን ስብዕና ያለውንም ሀብትም ሀገራዊ ሴቶችን አውቆ በዛ ልክ ሀገሩን መውደድ እና ማፍቀር አለበት። የሌላውን ባህልና እምነትም ይሁን የአኗኗር ዘዬ አውቆት አክብሮትና ኖሮበት ማለፍ አለበት። ያ ወደፊት ህይወቱም ይሁን ሀገሩን በሚያገለግልበት ሂደት ውስጥ ትልቅ ችግርና ግንባታ ነው የሚሆንለትና ለዛ ነው ሌላ ቦታ እንዲሄዱ የሚፈለገው ማለት ነው። በአምቦ ዩኒቨርሲቲ ከኢትዮጵያ የተለያዩ ክልሎች የተሰባሰቡ አራት መቶ አርባ አምስት የሚሆኑ ወጣቶች በጎነት ለአብሮነት ስልጠና ላይ እየተሳተፉ እንደሚገኙ ከአስተባባሪዎቹ መካከል ወጣት ኢምራን አብዱል ሰመድ ገልጿል። ወጣቶቹ በሚያደርጉት ውይይት አንድነታቸውን እያጠናከሩ ነው ብሏል። በጣም ጥሩ ትምህርት እየወሰዱ ነው። አይቲ ስለ ራሳችሁ እያወቁ ነው። እኔ ጋር ያለው ሌላ ጋር የሌለው ነገር ምንድን ነው ብሎ እየጠየቁ እየተወያዩ በጣም ብዙ ትልቅ ስራ እየሰሩ ነው። ልጆች እዚህ ከመጡ በኋላ ለምሳሌ አሁን አንድነት የሚባለው አምቦ ዩኒቨርሲቲ ውስጥ ይህ ድራሽ ውስጥ አንድ ኢትዮጵያ ነው ያለችው። ከተለያየ ብሔር ነው የመጡት። የተለያዩ ካልቸሩን እየተቀያየሩ ቋንቋን እያስተማርናቸው ነው በቻልን መጠን። በጣም የሚገርም ነገር እያየሁ ነው እዚህ ከመጣሁ በኋላ። ስራ አይምሮ ግንባታ፣ ይህ ሊደርሺፕ ላይ ዲሲሽን ሜኪንግ ውሳኔ ላይ እንዴት ነው አሁን እየወሰዱ ያሉት? ዛሬ ችግሮችን እንዴት መፍታት እንችላለን የሚለውን ሲስተሞችን እያሳየናቸው ነው። እዚህ ያለው ነገር በጣም ጥሩ ነው። ከሰልጣኞቹ መካከል ስለ ስልጠናው ተከታዩም ብለዋል። ስሜ ሰንበት አቡ ይባላል። ከአዳማ ነው የመጣሁት ያው አሁን ካየሁት ነገር አብዛኛው ከህይወታችን ጋር የተያያዘ ነገር ስለሆነ አስፈላጊም ነው። ሰው ራስን እንዲያይ የሚያደርጉ ርዕሶች ስለሆኑ አሪፍ ነው። ለምሳሌ ብዙ ሰው ቤት ውስጥ ስራም ማቶ ተምሮም አይምሮ የሆነ አላል ፊል ያደረገው ነገሮች አሉ እና ተስፋ ወደ መቁረጥም እየተጠጋ ይሄዳል። ጊዜ በሰፋ ቁጥር የሀገሩም ችግር እንዳለሆኑ የበሽታውም ችግር ሁሉንም አካቶ ሉዝ የምታደርጋቸው ነገሮች እሱ ነው። መለስ አርገን በደንብ ሪያላይዝ እንድናደርገው እንድናየው ይረዳናል። ስሜ ይመር መሐመድ ይባላል ከአማራ ክልል ከደቡብ ወሎ ዞን ከደሴ የተመረኩት። ያው በሲቪል ኢንጂነሪንግ ጅጅጋ ዩኒቨርሲቲ ነው የተመረኩት። በዚህ በዩኒቨርሲቲ ውስጥ ያገኘሁት ብዙ ትምህርቶችን ወስጃለሁኝ። ኢትዮጵያ የተለያየ ብሔር ብሔረሰቦችና ሕዝቦች የተለያየ ቋንቋ፣ የተለያየ እምነት፣ የተለያየ ባህል፣ የተለያየ የአኗኗር ዘይቤ ያላቸው ብሔር ብሔረሰቦችና ሕዝቦች የተውጣጡ ወጣቶች በአንድ ሆነው ኢትዮጵያነታችንን ያሳይንበት ስለ ኢትዮጵያ ሰላምን እንዴት መፍጠር እንደምንችል፣ የስራ እድልን እንዴት መፍጠር እንደምንችል፣ ለሀገራችንስ ምን አስተዋጽኦ አድርገናል የሚለውን በጋራ ተወያይተን የተለያዩ ውይይቶችን ያደረግንበት መድረክ ነው ነው ማለት ነው። ስለዚህ በብዝሃነታችን አንድነታችን እንዳለ ወስዳለሁኝ። አዜ ፍቃዱ እባላለሁ። ከአርስ ያሰላን የመጣሁት፣ በባህርዳር ዩኒቨርሲቲ አጠቃላይ በፖለቲካል ሳይንስ ምሩቅ ነኝ። አሁን ያለሁበት ስራ ፈላጊ ነኝ። ከዚህ በፊት ያለው ነገር በጣም ብዙ ፖለቲካውም ይሁን ሁኔታው አልተመቸንም። አብረን ለመሆን አብረን ብንሆን ራሱ ነገሮች በተለያዩ በሚዲያም ይሁን በምናምን ልዩነታችን የሚያበዙ ነገሮች ናቸው። እዚህ መተን ደግሞ አሁን የሚያስረዱ ነገር ስለ አንድነት ነው የሚያወሩት። ስለ ወደፊት አብሮ መሆን ነው። ምክንያቱም አብሮ ካልሆን አብረን ካልተሳሰርን በስተቀር ኢትዮጵያ ውስጥ ሆነን እድገት ልናመጣ አንችልም። የግሩፕ ስራ የቲም ወርክ እንደሚጠቅም ነው እዚያ ላይ እያስረዱን ያሉት። ኢትዮጵያ ውስጥ ደግሞ ያ ነገር በጣም እየቀረ ነው። ሁሉም በዘር በጎጣ ከዘር ከተከፋፈልን በከተማ ይሆናል፣ ከከተማ ከተከፋፈልን በቀበሌ ይሆናል። እና ያ ነገር እየሰፋ ባለበት ሰዓት ይሄ በዚህ አጋጣሚ ይሄ መምጣቱ በጣም አሪፍ ነው። ለኢትዮጵያ ወጣቶች ማለት አንድነታችንን እንደ በፊቱ ድል ማድረግ የምንችልበት ጀግኖቻችንን የምናስታውስበት ስንቶቻችንን ስለ ሎሬት ጸጋዬ ገብረመድኅን የምናውቀው አጼ ቴዎድሮስን ደግሞ ልመጣለ ያኔም ነው ውጤት ከፋ ብትሄድ ካውጦና ይህኒም ጀግና ነው እና እንደዛ የሚያስተሳስሩን አንድነቶች ይመጣሉ ብዬ እዚያ አስባለሁ። ስሜ ሙልጌታ አበራ ባህልን የመጣወት ከጉራጌ ዞን ከቡታዘና ከተማ እስካሁን ድረስ ያለነው የስልጠናው ሂደት አሪፍ እና በጣም ከጠበቅ ነው በላ ከዚህ በፊት እያሳለፍ ነው የነበረው ጊዜ ምናልባት ስራ ፍለጋ ኖርማሊ ቀጥታ የመቀጠር ሀሳብ ነበር የነበረ። ኖርማሌ አሁን ከስራ ፍለጋ ወደ ራሳችን ፍለጋ በመግባታችን ይህን ሰላም ሚኒስቴር ይህን ስልጠና ስላዘጋጀልን በጣም ማመስገን እፈልጋለሁ። ከስልጠና በኋላ ከመቀጠር እራሴ ምን አለኝ ራሴን ፈልጌ ራሴን አግኝቼ የራሴን ታለንት አውጥቼ የራሴን ዲፕ የሆነ ናውለጅ አውጥቼ ለመጠቀም ብዙ ጉጉቱና ምኞቱም እየመጣልኝ ያለበት ጊዜ ነው። ከሰልጣኞቹ መካከል ከአስር ወራት በኋላ እጣፈንታችን ምን ይሆናል ብለው ለጠየቁትም የኢትዮጵያ ሰላም ግንባታ ዳይሬክተር ጀነራሏ ወይዘሮ አስማረዲ ተከታዩን ምላሽ ሰጥተዋል። በኋላ የሚሆነው ህንድ ነው ባይተዊ ብሔራዊ ሰርተክሴት ነው የሚያገኙት። ብሔራዊ አገልግሎት ሰርተክሴት ስላልተለመደ እኛ ሀገር ነው እንጂ ፍሪላንስ የሚሰጡ በጣም በርካታ ወጣቶች አሉ። ስራ እስኪያገኙ ድረስ ባሊ ነው ብለው ማለት ነው። አሁን ግን ሀገርህን ነው የምታገለግለው፣ ሀገርህን በነፃ ለማገልገል ነው። ራሱን ለጨዋታ ያደረገ ያለው ከቦታ ቦታ እየጠንቀጣቀስ ያለው እና የመጀመሪያው ክሬዲት የሚሆነው ናሽናል ሰርቪስ ሰርተክሴት የሚለው በራሱ ትልቅ ፐርሰናል ባሊው ይጨምራል። ሁለተኛ በዚህ ሂደት ውስጥ የሚያሳዩት ፐርፎርማንስ በየተቋሙ አታች ይደረጋሉ፣ ብያለሁ። ግብርና ላይ የተመረቀው ግብርና ቢሮዎች አካባቢ፣ ኢንጂነሪንግ ላይ የተመረቀው ኮንስትራክሽን ሳይቶች አካባቢ፣ እዛ ጊዜ በሚያሳዩት ፐርፎርማንስ ተቋማቱ ራሱ ይሰጧቸዋል ማለት ነው። ሁለተኛው የመንግስት ሲቪል ሰርቪስ ተቋማት አሉ። ሲቪል ሰርቪስ ተቋማት ላይ ያሉ ክፍት ቦታዎች፣ በርካታ ክፍት ቦታዎች አሉ። ስለዚህ አንድ እየሰራን ያለ ነው፣ ሲቪል ሰርቪስ ኮሚሽን በዚህ ፕሮግራም የሚያልፉ ወጣቶችን ኮንሲደር እንዲያደርጋቸው ነው። ቅድሚያና ሪኮግኒሽን የሚያገኙበትን ሁኔታ ነው። ሶስተኛ ና ዋነኛው ደግሞ ስራ እድል ፈጠራ ኮሚሽን አለ። ከነሱ ጋር አብረን እንሰራለን። የተሻለ ፕሮጀክት ዲዛይን አድርገው ዝመን ተብሎ የሆነ ነገር በዚህ አስር ወር አገልግሎታቸው ይዘው የሚወጡ ልጆች ደግሞ ከስራ እድል ፈጠራ ኮሚሽን ጋር ና ሌሎቹም እነዚህ ፈርስት ኮን በማስተር ካርድ ዩ የሚደገፍ ፈርስት ኮንሰርት የሚባል ተቋም አለ። እነዚህ ወጣቶች ላይ ፎከስ አድርገው ትሬን እንዲያደርጓቸውም አብረን እየሰራ ና ያለ ነው ማለት ነው። በጎነት ለአብሮነት መርሀ ግብር በሁለተኛው ምራፍም በርካታ ወጣቶችን በማሰልጠን ህብረተሰቡን በበጎ ፈቃደኝነት እንዲያገለግሉ ና ብሔራዊ መግባባት ላይ አሻራቸውን እንዲያኖሩ ይደረጋል ብለዋል ወይዘሮ አስማ። ለአሜሪካ ድምጽ ናኮር መልካ ካምቦ አቶ ሰለሞን አማረ የሚሰራቸው በጎ ተግባራት ትኩረትን እያገኙ የመጡለት ባለሙያ ነው። ከአጋሮቹ ጋር በመሆንና ሰው ሰራሽ እግሮችን በመስራት አካል ጉዳተኞች ዳግም መራመድ እንዲችሉ እያገዘ ይገኛል። ከሰሞኑ ደግሞ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የሚሰራበት ስፍራ ድረስ በመሄድ ተግባራቱን እንደ ጎበኙ እንዳበረታቱትም ተሰምተዋል። ከጥቂት ቀናት በፊት ያደረግነውን አጭር ቆይታ በመቀጠል እናስደምጣቸዋለን። ስለ ስራው አጀማመር በመጀመሪያ ይነግረናል ነው ያው የኔ መጀመሪያ ሙያ ነው። ረጅም ዓመታት ቆይቼ በታለው በስራ በስራው እና በትምህርት በአገልግሎቱ ማለት ነው። በኢትዮጵያም በአውሮፓም ሌላ ተጨማሪ ሙያ የለኝም። የመጀመሪያው የመጨረሻው ሙያ ስለሆነ ሀገር ቤት በነበሩበት ጊዜ ለረጅም ጊዜ አገልግያለሁ። በተለይ ሚሊትሪውን በደንብ አገልግዬ ነበር። ባለፈ ደግሞ እንደዚህ ሲቪል ሰርቫንቱንም እንደዚሁ አገልግ ብዬ ነበር። ወደ ኢትዮጵያ ከኢትዮጵያ ከወጣ በኋላ ደግሞ እንደዚሁ አውሮፓ ላይ የእንግሊዝ ሀገር የምኖርበት እንግሊዝ ሀገር እንግሊዞችን የማገልገል ስራ ነበረ። ግን ሁሉ ጊዜ ሀገርን የማሰብ ሁኔታ ነበር እና በዛ ምክንያት ሙያውን ተግባራዊ በማድረግ ሀገራችን ላይ ያሉትን ብኖቻችንን በማሰብ የተሰራሽ አካል ለማቅረብ ነው እንግዲህ እያደረግን ያለ ነው። በቅርቡ በጀመራችሁት ዘመቻ አማካኝነት በርካታ ሰዎችን እያገዛችሁ እንደሆነ ሰምተናል። ምን ያክል ሰዎችን ዳግም እንዲራመዱ አገዛችሁ? አገልግሎታችሁን ያገኙ ሰዎችስ ከየት ከየት አካባቢዎች የመጡ ናቸው? አሁን ትንሽ ፕላን ተበላሽቶብኛል ያለው ነገር ማለት ነው። ምንድን ነው ከመጣንበት ጊዜ አኳያ አንድ ወር ያህል አልሰራንም። አንዳንድ አስቸጋሪ ሞኒታች ነበሩና እነሱን ትን ለማድረግ ሲባል በዋናነት ወደ ስራው አልገባንም። በግል ማለትም ቤት ውስጥ አስምተ መመለካት ምናምን ነገር ለጊዜው ያለውን ሁኔታ ብናስኬድም ወደ ወርክሾፕ አልገባንም ነበር። ይሁንና ወደ ወርክሾፕ ከገባን በኋላ እስካሁን አስራ አምስት በላይ ለጊዜው ሰው ሰራሽ አካል ተጠቃሚዎችን ለክተን እያስኬድንን ያለ ነው ማለት ነው። በዋናነት ፕላናችን ከሀምሳ የሚደርሱ አካል ጉዳተኞችን ነው ለመስራት ያሰብነው ይህ ደግሞ በገንዘብ ሲለካ በአውሮፓ ስታንዳርድ፣ በዝቅተኛ ስታንዳርድ ወደ አስራ አምስት ሚሊዮን ብር የሚጠጋ እርዳታ ነው ለመስጠት እንግዲህ ተንቀሳቅሰን የመጣ ነው። ኢትዮጵያ ውስጥ አካላቸውን በተለያዩ ተፈጥሯዊና ሰው ሰራሽ አደጋዎች ያጡ ዜጎች ቁጥር ከፍ ያለ ነው። ወደዚህ ስራ ከገባችሁ በኋላ ገና ያልተሄደበት መስክ መሆኑን የመረዳት አጋጣሚውን አግኝታችሁን ተጨማሪ ዜጎች የእናንተን መሰል ድጋፍ ያገኙት ምን ለማድረግ አስባችኋል? እውነት ለመናገር ምንድን ነው አሁን ያልከውን ነገር በጣም ትልቅ ሊታሰብበት የሚገባው ነገር ነው። ብዙዎች መንግስት ተቋማት፣ መንግስታዊ ያልሆኑ ተቋማትን ነገር ነገር ላይ ምንም ምንም ትኩረት እየተሰጠበትም ያለው ነገር አይደለም፣ ያለው በአሁኑ ሰዓት። እኔም ሀገር ውስጥ ስራ ስለነበር በተለይ በተለይ አንጋፋው የሆነው የሰው ሰራሽ አካልና የአካል ድጋፍ ማደራጃ ድርጅት በጣም ትልቅ ድርጅት ነው። እስከ ዩኒቨርሲቲ ድረስ መሆን የሚችል ድርጅት ነበር፣ ግን በማንም ትኩረት ስላልተሰጠው እነዚህ አካል ጉዳተኞች አገልግሎቱን ሊያገኙ አልቻሉ። እንደተረዳሁት ከሆነ እስከ ሶስት ሺህ የሚደርሱ ዌይቲንግ ሊስት አላቸው፣ ግን ስፖንሰርም ስለሌለ የሚከፍልላቸውም ስለሌለ ዝም ብለው ተቀምጠዋል። አሁን አገራችን ላይ አይተ እንደሆነ ላለፉት አርባ ዓመታት ሐምሳ ዓመታት ጦርነት ነው ያለው። በጦርነቶች የተጎዳውን ህዝብ ብታየው በጣም ከባድ ነው። እኛ ያመጣ ናቸው ፔሽንቶች ከየክልሉም ነው ከአዲስ አበባ አብዛኞቹ ከአዲስ አበባ ቢሆኑም በተለይ ህጻናቶችን ከክልል ነው ያመጣናቸው። ኢብን ራሱ ላለፉት አርባ ዓመታት በትግል በወታደርነት በጦርነት የተጎዱትን ነው አብዛኞችን ለመድረስ ያሰብ ነው የነበረው ግን ከቦታ እጥረት አኳያ ከተለያዩ ነገሮች ከመስሪያ ቦታ እጥረት አኳያ የቻልነውን ያህል ልንሰራ አልቻልንም። ግን አሁን መንግስት ትኩረት ሰጥቶት ጉዳዩን የሚረዳን ከሆነ በዓመት ቢያንስ ከአንድ ሺህ በላይ አካል ጉዳተኞችን አርቲፊሻል እግር የመስጠት እቅድ ይኖረናል ወደፊት ማለት ነው። ለሚቀጥሉት ሁለት ዓመታት ግን ትኩረት በጣም እንሻለን እኛ ብቻችንን የምንሰራው ነገር አይደለም። በዘመናዊ ቴክኖሎጂ የሚሰራ ስለሆነ ይህን ከታገዘልን በዓመት ውስጥ የተጣራ ጥሩ ዘመናዊ አርቲፊሻል ለአንድ ሺህ የሚሆን ህብረተሰብ እንሰጣለን ማለት ነው በዓመት ውስጥ። እንግዲህ የምትሰሩት ስራ ሰዎች ዳግም እንዲራመዱ ዳግም ወደ እንቅስቃሴ እንዲገቡ የሚያደርግ ከመሆኑ አንጻር ደስታ ምላሽ የምታገኙ ይመስለኛል። ከማትረሷቸው ገጠመኞችና የተጠቃሚዎች አስተያየት እስቲ አንድ ሁለቱን ያጋሩን። ለምሳሌ በቀደምታ የገጠመኝ ልንገርህ ቤቴን ልቅ እንደውም የዛሬ ሳምንት ነው ከመኖሪያ ቤቴ ለመውጣት ነበር ያሰብኩትኝ አንዷ ባለጉዳይ ጉዳይ ትደውልኝ እና እባክን ባለቤቴን ዳልኝ፣ በቃ ቢያንስ ቢያንስ ደስ ብሎት እንዲሞት አድርግልኝ አለችኝ። እንዴት አልኳትኝ። እባክን ባለቤቴ ደህና ነበረ። በጣም የሰራ ሰው ነው። በጣም ታጋይ ነው። በጣም በጣም ጥሩ ልጆቹን በጥሩ ያሳደገ ነው። ነገር ግን ሁለት አይኑ ድንገት አቆመብኝ። በስኳር ሕመም ምክንያት ታወረብኝ። ሁለቱ ኩላሊት ፌል አደረገብኝ። አንድ እግሩ ተቆረጠብኝ። አንድ እጁ ደግሞ በድበት ትክክል አልሰራለኝ የሚል እንትን መጣ። ይሄን ነገር ስትሰማ በቃ ትረበሻለህ፣ በቃ ራስህንም ያመሃል በጣም በቃ አትችልም፣ ያለውን ነገር ማለት ነው። ይህ በጣም በጣም ከባዱ የገጠመኝ ትልቁ የገጠመኝ ችግር ነው፣ አሁን ላይ ያለው ማለት ነው። አሁን አስበው አንድ ሰው ሁለት አይን የለውም ሁለቱ ክላሪቱ ጀነሲስ እያደረገን ያለው አንድ እጁ አይሰራም አንድ እግሩ ተቆርጧል። ስለዚህ አንድ እጁ ብቻ ብቻ አንድ እጁና አንድ እግሩ ብቻ ያለው አይምሮ ግን ጥሩ ነው ያለው። በቃ ወዲያውኑ ነገ ተነጎዳ አምጭ እና እንሰራለት አድመልኳት መጥቼ መጥቶ ለቃውተኝ ያለኝ ሰውየ እንግኝኝ እኛ አባት የስልሳ ዓመት አዛውንቱ ናቸው። አሁን ወጣት ሆኝ ያለው ነው ያሉኝ፣ ለእኔ ማለት ነው። አሁን ይሄ ቀላል ገጠመኝ አይደለም። ቢያንስ እንኳን የሰውን ችግር መረዳቱ ትልቅ ትልቅ እረፍት ነው። አስቁመን እንኳን ባናስጌድ ማለት ነው። እና ይሄ ነገር በጣም ያስደስታል። ሌላ ሁለተኛው ገጠመኝ አንዷ ልጅ እንደዚህ የአምና ታካሚያችን ነበረች። ዘንድሮ በቃ በቤት ነው እየሄድኩ ያለሁት በቤት ነው እየሄድኩ ያለሁት እስከ ማለት ደረጃ ደርሳለች። ምችቤት ምንድነው በቃ ማቴሪያሉ ጥሩ ነው ማለት ነው። ሙያው እንኳን ባለሙያው እዚህ ያለ ግን ማቴሪያሉ፣ የሰው መረዳት ምናምን ነገር በጣም ጥሩ እርካታ ሰጥተዋቸዋል። እና እንደዚህ እንደዚህ ብለው አፕሪሼት የሚያደርጉን ሰዎችም አሉ። አሁን እንደምንሰማው ከሆነ ከገጠሙ ሊገጠሙ ይችም። አቶ ሰለሞን ለንደንና ኢትዮጵያ እየተመላለስክ ነው ይህንን ስራ በማስተባበር በመስራት ላይ የምትገኘው፣ የዚህ ስራ የወደፊት እጣ ምንድን ነው የሚሆነው? ጥሩ ጥያቄ ነው። ምንድን ያደረግነው አሁን እኛ ኦፕፋ የሚል መንግስታዊ ተቋም ለመስራት ለማቋቋም ወረዲ ዝግጅታችንን ጨርሰናል። በቀጣይ በቋሚነት ወደ ኢትዮጵያ ገብቶ የሚሰራ ነው ኦፕፋ የሚባለው Orthotics, prosthetics foundation in Africa, Yemil uh Siyami Alono, Marathon, Yesar Rasha Karina, Yakadiga, Madder Raja, the Africa, Yemil uh Takwam no, Yitaquam Muluzigun already Yatanaga Alona, Kudav Sad Colon, or it to be a tennis ralli mattnialan, Kazavitgun nya on Yaunia Lebunita Gariselohona, Retasabu Manam uh uh ያግዝናል ተስፋ እናደርጋለን። ለአሁን ለጊዜው ያለው ይሄ ነው። ለወደፊት ግን ማለትም፣ በጣም በአጭር ጊዜ ውስጥ ሀገራችን ላይ ገብተን እንሰራለን የሚል እምነት አለን። አቶ ሰለሞን አማረ ከአጋሮቹ ጋር በመሆን በርካቶች ዳግም መራመድ ይችሉ ዘንድ እያገዝክ ያለህ በጎ አድራጊ ነህ። መጪ ዘመን በስኬት እንዲሞላ አመኝልሃለሁ። ለነበረን ቆይታ በእጅጉ አመሰግናለሁ። መልካም ምሽት ይሁንልህ። አመሰግናለሁ። እግዚአብሔር ያክብርልኝ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማሪ ደግሞ በቅንብሩ እስካሁን ድረስ አብረናችሁ አምሽተናል። የነገ ሰው ይበለን። መልካም ምሽት።